የቅማንት ዲሞክራሲያዊ ፓርቲ የህዝብ ግንኙነት ምክትል ኃላፊ እንደሆኑ የገለጹልን አቶ የርጋ ተሻገር ድርጅታቸው መቼ እንደተመሰረተ በማብራራት ይጀምራሉ። አለፈው ሐምሌ አመት አካባቢ ነው የተመሰረተው። ህጋዊ ፍቃድ ደግሞ ያገኘው ባለፈው መጋቢት፣ ህጋዊ ፍቃድ ያገኘው እና መጋቢት ቢመጣ አንድ አመቱ ነው የሚሆነው እና በቅርቡ የተመሰረተ ዲ ዲሞክራሲያዊ ፓርቲ ድርጅት ነው። የቅማንት ኮሚቴ እና የእናንተ ልዩነቱ ምንድን ነው? እሺ፣ የቅማንት ኮሚቴ በአስራ ዘጠኝ ዘጠና ዘጠኝ አካባቢ የቅማንትን ህዝብ የ የህዝብና ቤቶች ቆጠራ መሰረት ጋር ተያይዞ በሁለት ሺ ሁለት አመተ ምህረት አካባቢ ከቅማንት ህዝብ የመብት ጥያቄ እንዲያቀርብ ለፌዴሬሽን ምክር ቤትም ለክልሉ መንግስትም እንዲያቀርብ ከህዝብ ውክልና ያገኘና የህዝብ ተወካይ ነው። እያንዳንዱ ህዝብ ጉዳይን አስፈጽምልኝ ብሎ እንደሚወክለው ግለሰብም ቢሆን ወይም ቡድን፣ እንደዛ አይነት አደረጃጀት ያለው የህዝብ ተወካይ ነው። ይሄኛው ግን የቅማንት ዲሞክራሲያዊ ፓርቲ በኢትዮጵያ ምርጫ ቦርድ ህግ መሰረት ክልላዊ ፓርቲ ሆኖ ህጋዊ ፈቃድ ያገኘና በሀገር ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች የሚመደብ ዲሞክራሲያዊ ድርጅት ነው። ልዩነቱ ያኛው የተቋቋሙ በህዝብ ወንጣ በህዝብ ፈቃድ ፒቲሽን ለፌዴሬሽን ክሬት ቀርቦ በዛ በህዝብ ፈቃድ የተመሰረተ ሲሆን ይሄ ደግሞ ዲሞክራሲያዊ ድርጅት ሆኖ በምርጫ ቦርድ ፈቃድ ያገኘ ድርጅት መሆኑ ነው። ልዩነቱ ብቻ ነው። ነገር ግን ሁለቱም የሚታገሉት ለቅመንት ህዝብ ነው። የቅመንት ዲሞክራሲያዊ ፓርቲ አላማው ምንድን ነው? የቅመንት ዲሞክራሲያዊ ፓርቲ የሀገሪቱ ህገ መንግስትና የሀገሪቱ ስነ ስርአት ወይም የምርጫ ህግ በሚፈቅደው መሰረት የፖለቲካ ፓርቲዎች በተፈቀደላቸው እንቅስቃሴ ልክ ህጉና ስርአቱን ተከትሎ ለቅመንት ህዝ የመብት ጥያቄ የመልማት ራስን በራስ የማስተዳደር መብትን ለማስከበር ከሚታገለው ከቅማንት ኮሚቴ በተለየ ሁኔታ ወደ መንግስት ሊቀረብ የሚችል መንግስታዊ አደረጃጀት ያለው በመሆኑ የቅማንት ህዝብ በኮሚቴ ከመመራት በላይ ድርጅታዊ አሰራርን ተከትሎ ሊመራ የሚችል ድርጅት አስፈላጊ ስለነበረ፣ ስለዚህ ድርጅት ከተቋቋመበት ጊዜ ጀምሮ የቅማንት ህዝብ ጥያቄ በመያዝ ከሌሎች ሀገር ውስጥ ከሚገኙ የፖለቲካ ፓርቲዎች ጋር እንዳስፈላጊነቱ ግንባርም ሊሆን ይችላል፣ ቅንጅትም ሊሆን ይችላል እስከ ውህደትም ድረስ ሊሄድ የሚችል የፖሊሲ የፕሮግራም አንድነት ካላቸው ድርጅቶች ጋር አብረን እየሰራን የህዝባችን መብትና ጥቅም ማስከበር ነው የዚህ ድርጅት ዓላማ ማለት ነው። አቶ ይርጋ እንግዲህ አሁን እዛ ያለው ሁኔታ እንዴት ነው? ግጭቱን በሚመለከት፣ ግጭቱን በሚመለከት አዲስ ወቅታዊ ጉዳይ አይደለም። በአስራ ዘጠኝ ሰማኒያ ሰባት ዓመተ ምህረት የቤቶችና ህዝብ ቆጠራ ወቅት የቅመንት ህዝብ እንደ ህዝብ ተቆጥሮ የራሱ የሆነ መቆጠሪያ ኮድ ነበረው። የራሱ የሆነ የህዝብ ቁጥርም ነበረው። ከዛ በፊትም በአጼው ስርዓትና በደርግ ስርዓትም ቅማንት ቅማንት ስለመሆኑ በተለያዩ የታሪክ መዛግብት ተጽፎ ይገኛል። ታሪካዊ ህዝብ ነው። ነባር ህዝብ ነው። የራሱ ቋንቋ፣ ባህል፣ ማንነት አለው። ከዚህ ጋር ተያይዞ በአስራ ዘጠኝ ሰማኒያ ሰባትም እንደ ህዝብ ተቆጥሮ በአንድ መቶ ሰባ ሺህ በላይ የሆነ ህዝብ ቁጥር ያለው ህዝብ ነበር። ነገር ግን በአስራ ዘጠኝ ዘጠና ዘጠኝ ዓመተ ምህረት በተደረገው የቤቶችና ህዝብ ቆጠራ ከብሔረሰቦች መቆጠሪያ ኮድ መሰረዝ እና እንደገና በአስራ ዘጠኝ ሰማኒያ አራት ዓመተ ምሕረትም የአማራ ብሔራዊ ክልላዊ መንግስት መቋቋሚያ አዋጅ በታወጀበት ወቅት በክልሉ ሌሎች ብሔር ብሄረሰቦች እውቅና አግኝተው እንደ አዊ እና ዋግ እና ከሚሴ ኦሮሚያ የብሄረሰብ ዞን ሲፈቀድላቸው የቅመንት ህዝብ ግን ይህን መብት እድል አላገኘም ነበር። ነገር ግን የቅመንት ህዝብ በጊዜው ማንነቱ ስለነበረ ማንነቴ ካለ የራስ አስተዳደር ብዙም አያስፈልገኝም የሚል ለዘብተኝነት አቋም አሳይቶ አልፎት ነበር። በአስራ ዘጠኝ ዘጠና ዘጠኝ አመተ ምረት በተደረገ የቤቶችና ቆጠራ የብሔረሰብ መቆጠሪያ ኮድ ከመሰረዙ ጋር ለምን ማንነቴ እንዴት ሊጠፋ ይችላል ጥያቄ አቀረበ። ከዚህ ጋር ተያይዞ እንግዲህ በሂደት ጥያቄው እያደገ መጥቶ የአማራ ብሔራዊ ክልላዊ መንግስትም ጥያቄውን በአግባቡ ከማስተናገድ ይልቅ የግለሰቦች ጥያቄ ነው፣ የውጭ ተልእኮ ያለበት ነው፣ እንደዚህ እንደዚህ ብሎ በማጣጣል እየገፋ ቆይቷል። ነገር ግን በሁለት ሺ አራት አመተ ምረት ትናንት የሚባል ብሄር የለም ብሎ በአማራ ብሔራዊ ክልላዊ መንግስት ምክር ቤት የተወሰነ እንደገና ቆይቶ በሁለት ሺ አምስት ዓመተ ምህረት ቅማንት ራሱን በራሱ አያስተዳድርም አለ። ከዛ በሁለት ሰባት ዓመተ ምህረት ደግሞ አርባ ሁለት ቀበሌ ብቻ ነው ያለ ቅማንት ቀበሌ አለ። እንዲህ እያለ ከአርባ ሁለቱ ቀበሌ ጋር ተያይዞ ግን ግጭቶች፣ ሁከቶች መፈጠር ጀመሩ። በላይ አርማጭሆ፣ በተለያዩ ከተሞች ሁከት ነበረ። በአይከል ከተማ ላይ ከፍተኛ የሆነ ፍጅ ተፈጽሞ በሁለት ሺ ስምንት ዓመተ ምህረት አንድ መቶ አርባ ስምንት ሰው ሞቱ እስከ ሶስት መቶ ሚሊዮን የሚገመት ንብረት ውድመት ደረሰ። ቤቶች ተቃጠሉ። ክምር ተቃጠለ። የኢትዮጵያ ሰብአዊ መብት ኮሚሽን ጥናት አድርጎ ለህዝብ ተወካዮች ምክር ቤት አቅርቦ የህዝብ ተወካዮች ምክር ቤትም የቅማንት ህዝብ ላይ ለተፈጸመው ግፍ የአማራ ብሔራዊ ክልላዊ መንግስት በአይን ያወጣ ወንጀል ፈጽመዋል፣ በይፋ ህዝቡን ይቅርታ እንዲጠይቅና ካሳ እንዲክፍ የተፈናቀሉትን እንዲያቋቁም ለወደመው ንብረትም እንዲተካ የሚል አቅጣጫ አስቀምጦ ነበር። ነገር ግን ይህን ተፈጻሚ ከማድረግ ይልቅ እንደቀጠለ የአማራ ክልል ምክትል አስተዳዳሪ እና የገቢዎች መምሪያ ኃላፊ አቶ ባንቲዮን መኮንን በኢትዮጵያ የሰብአዊ መብት ኮሚሽን ቀረበ ስለተባለው ክስ የሚሉት አለ። በነገራችን ላይ ትክክል ነው። የተዛባ መረጃ ተይዞ እንደዛ ተደርጎ ነበር። ከዛ በኋላ ግን የክልሉ መንግስትን ጎንዘኞታች በተጣርቶ ተቀባይነት ያላገኘ ጉዳይ ነው። ሁሉ ጊዜ አንድ ነገር እንደ ቆረ በጣም ጠልጥሎ መኖር ምንም የሚጠቅም ነገር ስለሌለ እውነታው ግን መሬት ላይ ያለው ነጠቅ፣ እዚህ አካባቢ ያለው ማህበረሰብ ማንንም አልሳደር ያለን ጎንደር ከተማ ያለን ሰው ጠይቀህ ይታረጋግጭ ምችል ጉዳይ ስለ አቶ ይርጋ ተሻገር በቅማንት ህዝብ ላይ ይደርሳል የሚሉትን በደል መዘርዘር ቀጥለዋል። ይባስ ብሎ ግን በሁለት ሺ አስራ አንድ አመተ ምህረት የቅማንት ህዝብ ጄኖሳይድ የሚባለውን የዘር ማጥፋት የማጽዳት አንድን አካባቢ ህዝብ ከአንድ አካባቢ የማጽዳት ስራ ነው። ይህም ሊኖር የነበረ ተሰባጥሮ በመንግስት ስራ በተለያዩ በንግድ የሚኖሩ የቅማንት ልጆች በሙሉ ተባረው ከከተማ ወጥተው ንብረታቸው የተቃጠለበት የታቸው ለቀው ያለምንም ሰብአዊ እርዳታ ከፍተኛ ጉዳት የደረሰበት ነው። በመተማ ዮሀንስ ከተማ አምሳ ስምንት ሰዎች በአንድ ከተማ በእሳት የተቃጠሉበት እና በጅምላ መቃብር የተቀበሩበት ሁኔታ ተፈጠረ። ሴቶች ተገደው ይደፈራሉ። ህጻናት ይገደላሉ። ሴቶች ይገደላሉ። ይህ ሁሉ እየተፈጸመ ግን የፌዴራልም ሆነ የክልል መንግስት የክልል መንግስት ያው ገዳይ ጨቋኝ አፋኝ ነው። በተመሳሳይ ደግሞ የፌዴራል መንግስት ይህን አንድ አመት የፈጀ በቅማንት ላይ ግፍ ሲፈጸም የፌዴራል መንግስትም ምንም አይነት ትኩረት ሳይሰጥ ታልፏዋል ማለት ነው። አርባ አምስት ሺ እስከ ሀምሳ ሺ የሚሆኑ ተማሪዎች ትምህርታቸውን አቋርጠዋል። ከሰማንያ በላይ ትምህርት ቤቶች ሙሉ ለሙሉ ተዘግተው የነበሩ አንድ አመት ሙሉ የመንግስት ሰራተኞች ተፈናቅለዋል። ትልልቅ የኢንቨስትመንት ድርጅቶች፣ ሱቆች፣ መጋዘኖች፣ የእርሻ ድርጅቶች ሙሉ ለሙሉ ወድመዋል። በገንዘብ ሲተመም ከሶስት እስከ አራት ቢሊዮን የሚገመት ንብረት እንደወደመ ነው መረጃዎች የሚጠቁሙት። በዚህ ሶስት አራት ቀን ብቻ ከአንድ ሺህ አምስት መቶ እስከ አንድ ሺህ ሰባት መቶ የሚደርሱ ቤቶች ተቃጥለዋል። በአሁኑ ሰዓት ከሀያ ሺህ ያላነሱ ተፈናቃዮች ያሉበት ሁኔታ ያለ። በዚህ ሶስት አራት ቀን ትልልቅ ሆቴሎች ወድመዋል ጎንደር ከተማ ውስጥ። አሁንም የአማራ ክልል ምክትል አስተዳዳሪ እና የገቢዎች መምሪያ ኃላፊ አቶ ባንቴሆን መኮንን የበኩላቸውን ትርክት ያቀርባሉ። ከጉዳት አንፃር በተለይ በአለፈው አመት የነበረው ሁኔታ አሁን አናነጣም። ኦልሬዲ ባለፈው አመት ብዙ የተባለለት ስለሆነ አሁን በዚህ አመት ከጉዳት አኳያ፣ ከንብረት ጉዳት አኳያ ጉዳት የተፈጠረባቸው አካባቢዎች በአንዲት ወረዳ አራት የሚሆኑ ቀበሌዎች አካባቢ ነው። በጎንደር ዙሪያ ወረዳ የተወሰኑ አራት ቀበሌዎች ላይ በተባለው የቤት ቃጠሎ አለ። የቤት ቃጠሎ ግን በተባለው ልክ አይደለም። ከአሁን ተስ ባለን መረጃ ሁለት መቶ ሀያ ስድስት የሚሆኑ ቤቶች ተቃጥለዋል። ትክክል ነው። እንግዲህ እነዚህ ቃጠሎች በሁለቱም ወገን በኩል ነው ጉዳቱ የደረሰው የትኛው ወገን ምን ያክል የተቃጠለ የሚለውን ነገር ማረጋገጥ የሚጠይቅ ቢሆንም፣ ጉዳቱ በሁለቱም በኩል የደረሰ እንደሆነ ሞዘር ተገቢ ይመስለኛል ከሀያ ሺህ በላይ ሰው ተፈናቅሏል ና የሚባለው ነገር ከየት እንደሚመጣ መረጃው ባናቅም እንደተባለው በዚህ በችግሩ ምክንያት ቀያቸውን ለቀው የወጡ አርሶ አደሮች አሉ። እስካሁን ድረስ እኛ ባለን መረጃ ወደ አራት ሺህ ስድስት መቶ አካባቢ መረጃ ሰብስበናል። ወርድ በቅጽ የሚመዘገብ ነው ስለሆነ ሌሎች አርመት በመዘገቡ ጥቂት ሰዎች ሊኖሩ ይችላሉ። በቁጥር ደረጃ የተቀመጠው ይህ በጣም ችግር ያለበት እንደሆነ ከየት እንደሚያመጡትን መረጃውን እርግጠኛ ሆኝ መናገር አልችልም። ዞሮ ዞሮ ከመሬት እየታፈሰ የሚሰጥ መ መረጃ ስለሆነ እሱ ችግር ያለበት ነው። ከአርባ አምስት ሺህ በላይ ተማሪዎች አይማሩም የተባለውን ነገር በሁለት መልኩ ማየት ተገቢ ይመስለኛል ካሁን ሰሞኑ ግጭት ከከፈተባቸው በእነዚህ በአራት እና በአምስት ቀበሌዎች አስራ አንድ አንደኛ ደረጃ ትምህርት ቤቶች እና አንድ ሁለተኛ ደረጃ ትምህርት ቤት ለጊዜው ትምህርት አቁመዋል። በእነዚህ ውስጥ ወደ አራት ሺ ስድስት መቶ የሚሆኑ የአንደኛ እና የሁለተኛ ደረጃ ትምህርት ቤት ተማሪዎች ለጊዜው ከትምህርት ቤት ሲማሩ ነው የተነበቱት ከአሁን በፊት ባለፈው ዓመት ሙሉ ዓመት በተለይ ደግሞ ጭልጋ ቁጥር አንድ የሚባለው በጽንፈኛው ትናንት እንደሚለው ኮምፒውተር ችግር እየተፈጠረበት ያለ አካባቢ ያለ ትምህርት ቤቶች ለአንድ ዓመት አገልግሎት አልሰጡም። በዚህ ዓመት መስከረም መጀመሪያ ላይ በሁሉም ቀበሌዎች ትምህርት ለማስጀመር እንቅስቃሴ ተደርጎ ተማሪዎች ተመዝግበው መምህራን ተመድበው ወደ ትምህርት ቤት በሚመጡበት እና የትምህርት እንቅስቃሴ በሚጀመርበት ወቅት እዛ አካባቢ ላይ አሁንም ተጨማሪ ግጭት በመፍጠር ለተወሰኑ ቀናት የትምህርት ስርዓቱን አስተጓግሏል እናስተጓግሏል ይህ አካል ዞሮ ዞሮ ያው ዝራስ ራሱ ገርፎ ራሱ እንጨዋል እንደሚባለው በተማሪዎቹ በትምህርት ቤት መውጣትም ሆነ በእነዚህ ዜጎች መፈናቀል በየደረጃው ያለ አካላት የራሳችን ሻ ይህም በባለቤትነት ግጭቱን በባለቤትነት የሚኖሩ አካላት እንዲህ አይነት ስዳት እያደረሱ ያለበት ሁኔታ ምክለ ይታወቃል። ዞሮ ዞሮ ችግሮቹ አሉ። ችግሮቹ ግን ቅድም ባነሳሁት ችግር በተጨባጭ መረጃ ላይ የተመሰረቱ ባለመሆናቸው ነው። አቶ የእርጋ ተሻገር በቅማንት ህዝብ ላይ የዘር ማጥፋት በደል ተፈጽሟል ያሉትን መሰረት በማድረግ ይህን የሚፈጽመው ማን ነው ለሚለው ጥያቄ የአማራና የቅማንት ህዝብ እንደማይጋጭ በመግለጽ ጀምረዋል። ብዙ ጊዜ የሚወራው አማራና ቅማንት ተጋጭ ሲባል ነው የምትሰሙት። በተለይም በውጭው ዓለም ያላቸው ሰዎች ነገር ግን የአማራና የቅመንት ህዝብ እንደ ህዝብ አይጋጭም። ወንድም ህዝብ ነው። እንዲያው በታሪክም ለወደፊት በጥናት የሚረጋገጥ ሆኖ የቅመንትና የአማራ ህዝብ ምንም ልዩነት የለውም። ምናልባት አማራ ቅማንት ነው ቅማንት ወይስ አማራ ነው የሚለው ነገር ያው ታሪክ የሚያጠናው ጉዳይ ነው የሚሆነው ወደፊት አማራና ቅማንት አሁንም አልተጣላም፣ ለወደፊትም አይጣላም። በቅመንት ህዝብ ላይ ግን ይህ አይነት ግስ የሚፈጽሙት ያው በመንግስት አደረጃጀት ስር ያሉ የክልል የዞን የወረዳ አመራሮች ናቸው በተልእኮ ደረጃ ፈጻሚው ከአሁን በፊት በሁለት ሺ ስምንት ዓመተ ምህረት ልዩ ሀይል የሚባል አደረጃጀት ነበር። እሱ ነበር ጉዳት ሲያደርስብን የነበረው አንዳንድ ፖሊሶችን ጨምሮ። በአሁኑ ሰዓት ግን ኢ መደበኛ የሆነ ፋኖ የሚባል ሰራዊት አለ በአማራ ክልል። ማንነቱ ማን እንደሚመራው የት እንደሚንቀሳቀስ የሚታወቅ ነገር የለም በፋኖ ነው። ይህ ፋኖ ደግሞ በጄኔራል አሳምነው ጽጌ በህይወት እያሉ ያሰለጠኑት ሰራዊት ነው። በመንግስት ነው የሚመራው፣ በበጀት ነው የሚንቀሳቀሰው። በታሪክ እንዲህ አይነት አስነዋሪ ተግባራትን ተፈጽሞ አይታወቅም፣ በኢትዮጵያ ታሪክ። ቅድም እንደገለጽኩት ሰዎች በጅምላ የሚቀበሩበት ቤተክርስቲያን፣ ውስጥ የተጠለሉ ሰዎች ጭምር የሚገደሉበት እና ከጎንደሬ ወይም ከኢትዮጵያዊ የማይጠበቅ እንስሳዊ ተግባራት ሁሉ የሚፈጸሙበት ሁኔታ ነው ያለው እና ለመግለጽ ይከብደኛል። የዘር ማጽዳት ወንጀል። አብረን እኮ ነው የሚኖሩ፣ ቢሮ አብረን ነው የምንሰራው። ቅማንቶችን፣ አማራዎችን አንድ ላይ ነው የምንሰራው። ህብረተሰቡ አብሮ ነው የሚኖረው። የጋራ ልጆች ወልደው የሚኖሩ ማህበረሰቦች ይቀረዋሉ። በህዝቦቹ መካከል ባለፈው እንዳነሳሁልሽ በህዝቦቹ መካከል ቀብም የለም ቅርባን የለም ባለፈው ዓመት አንድ አራት ሺህ ምግብ ቤቶች ተከትለዋል። ቤቶችን መልሰን ሰርተን አብረን መስርተን ሲኖሩ አሁንም አብረው ነው እየኖሩ ያሉት ህዝቦቹ። ውጭ የምሰኘ አካል ግን በተለያዩ ቦታ መሰረታዊ ችግሮችን እየፈጠረ የሰላም ቀልድ እየሆነ ኢኮኖሚካል አድቫንቴጅ ያላቸው መንገዶችን በመዝጋት የክልሉን ኢኮኖሚ ወደኋላ የሚቆጠቅ ለማድረግ የሚሰሯቸው በርካታ ስራዎች ክልላዊ ብቻ ደሚያል ከጎንደር መተማ ያለው መንገድ ሀገራዊ ኢኮኖሚን የሚንቀሳቀስ መንገድ ነው። ስለዚህ ይህንን ህገ ወጥ የሆነ ሰው በገጀራ የሚከተክት ጽንፈኛ ቡድን እኮ ነው አሁን ተፈጥሮ ያለው ዚህ አካባቢ። ይህ አካ እንዴት ብሎ ነው ለህዝብ ወገን ሊሆን ይችላል? ይህ አካ እንዴት ብሎ ነው ህዝብ የማነት ጥያቄ አስመላሽ ሊሆን ይችላል? በአማራ ክልል በኩል የቅማንቶችን ጥያቄ በህዝበ ውሳኔ ለመፍታት ተሞክሮ ነበር ስለተባለው አቶ ይርጋ ያብራራሉ። ይህን ተመልጋ አስመልክቶ እንደተባለው መጀመሪያውንም የቅማንት ጥያቄ ቅድም እንዳልኩስ በውይይት የሚፈታ ነው። በቀላሉ ነገር በአንድ ቀን ስብሰባ የሚያልቅ ነገር ነው። ነገር ግን በመጀመሪያ ቅማንት የለም ከሚለው ተነስቶ ቅድም እንደገለጽኩት እንዳለ ሆኖ ከሁለት ሺ ስምንት በፊት አርባ ሁለት ቀበሌ የሚል ውሳኔ ወስነው ነበረ። የአማራ ክልል ብሔራዊ ክልላዊ መንግስት ወስኖ ነበረ አርባ ሁለት ቀበሌ የሚል። ይህን የአርባ ሁለት ቀበሌ ተከትሎ ነገሮችን በውይይት ከመፍታት ይልቅ በሀይል ለማሳመን የተለያዩ አካባቢዎች ዘመቻ በማዝመት በቅማንት ህዝብ ላይ አንድ የዘር ማጥፋት ወንጀል ፈጽመዋል። ከዛ በኋላ ወደ ውይይት መጣን። እዚህ ላይ የምትይዙ ነገር መጀመሪያ ይህን ውይይት ማድረግ ይቻል ነበር፣ በሀይል ለማሳመን መሞከር አለ። ስለዚህ ሰው ከሞተ ንብረት ከወደመ በኋላ ወደ ውይይት መጠን እንደተባለው የህዝበ ውሳኔ ተደርጓል። በህዝበ ውሳኔው መሰረትም የቅማንት ቀበሌዎች ሰባ ሁለት ቀበሌ ደርሰዋል። የሰባ ሁለቱን ቀበሌ ተከትሎም አሁን በፊት አርባ ሁለት ቀበሌና አንድ ልዩ ወረዳ ነው ተፈቅዶ የነበረው። አሁን ግን ወደ ሰባ ሁለት ቀበሌ ያደገው ሰው ከሞተ ንብረት ከወደመ በኋላ ነው። በውይይት ሰባ ሁለት ቀበሌ ደርሶ አንድ የብሔረሰብ ዞን እንዲቋቋም ተግባባንና ቃለ ጉባኤ ከያዘን በኋላ ሰባ ሁለቱ ቀበሌ ወደ ቅማንት ብሔረሰብ አስተዳደር መካተት አለብን ብለው ወስነው የብሔረሰቡ አስተዳደር መቋቋም በሚጀምርበት ሰዓት አይገባም ለቅማንት ይዞ አይሰጥም የሚል ጽንፍ የያዘ አመለካከት ተይዞ ወደ አልሆነ ግርግር ገባን። በዚህም ተነሳ ሁለት ሺህ አስር አመተ ምህረት ሐምሌ ሰላሳ ቀን በክቡር ጠቅላይ ሚኒስትር ጽሕፈት ተገኝተን እኔም የዛ ውይይት አካል ነበርኩ። ጠቅላይ ሚኒስትሩም አቅጣጫ ሰጡ። የሰጡት አቅጣጫ ምንድን ነው? በስልሳ ዘጠኙ ቀበሌ አስተዳደሩ እንዲጀምርና አወዛጋቢና አጨቃጫቂ በሆኑ በሶስቱ ቀበሌዎች ጉዳይ ደግሞ በዚህ ሳምንት ወደ ቦታው ቡድን ሂዶ አሁን በፊት የተያዙትን ቃለ ጉባኤዎችና የህዝበ ውሳኔውን አይቶ እንዲመጣና አንዷ ቀበሌ ወደ ቅማንት አስተዳደር እንዳይካተቱ የከለከለችበትን ቀበሌ ሁኔታም አይቶ አቅጣጫ እንዲቀመጥ ብለው ጠቅላይ ሚኒስትሩ ቡድን እልካለሁ ብለው ቃል ገቡ። ቃል በገቡት መሰረትም ሐምሌ ሰላሳ ሁለት ሺ አስር ተወያይተን ነሐሴ ሰባት ሁለት ሺ አስር በአንድ ሳምንት ውስጥ ቡድን ወደ ቦታው ልከው ነበር ጠቅላይ ሚኒስትሩ። ነገር ግን ቡድኑ የክልሉ መንግስት ከህግ በማፈንገጥ የመጣውን የፌዴሬሽን ምክር ቤት ቡድን አካል ተመለሱ፣ በእኛ ክልል አይመለከታችሁም ብለው መልሰው። ከዛም ቀን ጀምሮ ነው እንግዲህ ነሐሴ ሰባት ቀን የመጣው ቡድን ከመለሱ በኋላ ነሐሴ ሀያ ስምንት ኮሚቴ ማሰር ጀመሩ። መገደል ተጀመረ። ከዚህ ጀምሮ እንዴት ከሀገር የወጣ ስለኛለ እንዴት ከቤት ይወጣለሁ የሚል ያው ራሱን የመከላከልና በመኖርና በሕይወት መካከል ግጭቶች ተፈጠሩ። ያው አንድ ዓመት የፈጀ ሁከትና ግርግር በአካባቢያችን ተፈጠረ። ይሁንና የቅማንት ጥያቄ እንደተባለው በሰባ ሁለት ቀበሌ ውሳኔ አግኝቶ ቃለ ጉባኤ የተያዘበትና አስተዳደሩ መመስረት የሚችልበት ደረጃ ላይ ደርሶ ነበር። ያም ብቻ ሳይሆን ጠቅላይ ሚኒስትሩ የሰጡት አቅጣጫ ነበር። እኛም የጠቅላይ ሚኒስትሩን አቅጣጫ ተከትለን ለክልሉ ርዕሰ መስተዳድር ለአቶ ገዱ አንዳርጋቸው በጊዜው ጠቅላይ ሚኒስትሩ በሰጡት አቅጣጫ መሰረት አስተዳደሩን ለመመስረት ፈቃደኛዎች ነን ሶስቱ ቀበሌዎችን የሚካተቱበትን ሁኔታ በጋራ አብረን እንድንሰራ የሚል ደብዳቤ በጊዜው ጽፈን ነበር። ነገር ግን የተፈጠረውን መልካም አጋጣሚ ይሄ ለውጥ የሚባለውን ተከትሎ ወደ አህዳዊነት ለመመለስ የተደረገውን አዝማሚያ በመከተል አንዲት ኢትዮጵያ አንዲት ሀገር ወደሚል ድምዳሜ የተሄደበት ሁኔታ ነበር እና ከዚህ ጋር ተያይዞ አላስፈላጊ ግጭት ተፈጠረ እንጂ እንደተባለው የቅማንት ጥያቄ ችግር እንኳን ቢኖር በውይይት ሊፈታ የሚችል የነበረው ማለት ይቻላል። አቶ ባንተ ይሁን መኮንን ደግሞ የራሳቸውን ምላሽ ሰጥተዋል። ጥያቄ ያለባቸው ቀበሌዎች ደግሞ ህዝበ ውሳኔ የሚሰጡ ተደረገ። በህዝበ ውሳኔ የተካተቱ ስምንት ቀበሌዎች ናቸው። ከስምንቱ ቀበሌዎች ሰባቱ ወደ ነባሩ አስተዳደር የምንሆን አሉ። አንድ ቀበሌ ቋብሔር ሆ ይባላል እ የራሱ ዛታ ወደ ብሔረሰብ አስተዳደር ይሆናሉ አለ። ህዝበ ውሳኔ እየተሰጠ ተረጋገጠ። ከዛ በኋላ የአስተዳደር ወሰን የሚከለለው ጂኦግራፊካሊ ነው። ጂኦግራፊካሊ ሶስት ቀበሌዎች አሉ። በአሁን በምዕራብ ጎንደር ዞን የሚባለው በመተማ አካባቢ የሚኖሩ መቃ ድንጫና ጉራጌ ጊዜ ይባሉ እነዚህ በኩታገጠም ከነባሩ የተማን ዘሳፈረ ምንክርባሎ ጋር አይገናኝም። አደለም ከነባሩ ጋር ሶስቱ ቀበሌዎች በራሳቸው ኩታገጠም አደለም። ሶስቱ ቀበሌዎች በራሳቸው መቃ ከሌሎች ሁለት ቀበሌዎች ጋር ኩታገጠም አደለም። ሶስቱ ቀበሌዎች ካልተገቡ ራሳ አስተዳደሩ አንወስልም የሚል ጥያቄ የኛ ጥያቄ ነው በሚል ኮሚቴ ምተኛ ኮሚቴ ይህን የምናሰርት የሚል ኮሚቴ አለ ይህን የሚሰርት የሚል ኮሚቴ ለሁለት ተከፈለ። እንዳይሚሰርት የሚፈልገው አካል አሁንም የራሱ የተኛ አመለካከት ይዞ የክልሉ መንግስት ፈቃደኛ አልሆነም፣ አልወሰንልንም፣ አላረጋገጠልን እንደሚል የተዛባ ፕሮፓጋንዳ ስራ ይዘራል። ይሄ ግን አለመሆንም፣ ያው እነሱ ያውቁታል እ ያውቀዋለሁ ብዙም ያውቀዋል። ነገር ግን በሀይል ይሄ ካልሆነ በሀይል ይሄ እናደርጋለሁ በሚል አግባብ ነው እንቅስቃሴ እየተደረገ ያለ። ይሄ ነው መሰረታዊ ምክንያቱ። ሳደቀም አለመሆናቸውን በፌዴሬሽን ምክር ቤት ሊይዛ ይላል ፌዴሬሽን ምክር ቤት ስታን ይጠበቃል። በነገራችን ላይ ካርቦ ወርዶ ታች ምዕራብ ጎንደር ዞን ድረስ ሂዶ ሽማግሌዎችን አረጋግቶ ከፍተኛ ገጥም አለመሆናቸውን እና በራሳቸው አካባቢ ቀበሌያቸውም በራሳቸው ማስተዳደር የሚችሉበት እድል አለ። ከአሁን ከሚቋቋመው የቅማንት ብሔረሰብ ዞን አስተዳደር ጋር ግን በስካ ገጠም አይገናኙ ስለማይገናኙ ቀበሌን ተሻግሮ ማስተዳደር የሚቻልበት እድል ለሚ ጂኦግራፊ አንዱ መሰረት ነው ለራስ አስተዳደር። ሕወሓት የቅማንትን እንቅስቃሴ ይረዳል ከሚለው ጋር በተያያዘ ደግሞ ምክትል ኮሚሽነር አበበ አዳሙ በአንድ ወቅት ለጋዜጠኞች በሰጡት መግለጫ የቅማትን እንቅስቃሴ የሚደግፍ ጸረ ለውጥ ያሉት ኃይል ለመኖሩ ማረጋገጫ ያሉትን ጠቅሰዋል። ከኋላ ኃይል መኖሩን ማረጋገጫ አንደኛ ጽንፈኛው የቅማት ኮሚቴ እኛ ያልታጠቅ ነው ትጥቅ ነው ያለው። ስናይፐር አለው፣ መትረይስ አለው፣ ሬንጀር ተሰፍቶለት ነው የሚመጣው። ጨርቃ ጨርቆ ከየት እንደሆነ ታውቀዋለህ። ሬንጀር ለብሶ ነው የሚመጣው። ሎጂስቲክስ ተሰጦነት ነው የሚመጣው። ጥይት ተሰጦት ነው የሚመጣው። መደበኛ ሰራዊት ያለውን ሙሉ ትጥቅ ታጥቆ ነው እየተዋጋን ያለው። ስለዚህ ይህ ኃይል ደጋፊ አለው ማለት ነው። ይሄን ኃይል ሱዳን ሊደግፉ አይችልም። ኬንያ ላይ ተደግፈው አይችልም። ወይም ሌላ ኃይል ሊደግፉ አይችልም። ሊደግፈው የሚችል ኃይል አገር ውስጥ ያለ ጸረ ለውጥ ኃይል የቅመንት ዲሞክራሲያዊ ፓርቲ ምክትል የህዝብ ግንኙነት ኃላፊ አቶ ኤርጋ ተሻገር ሻቢያ ጋር ጥለኞች በነበሩበት ወቅት ግንቦት ሰባት አርበኞች ግንባር፣ ሰማያዊ ፓርቲ አብሬፓ ይህ ግብፅ ተልኮ አባይ እንዳይገደብ ነው የቅመንት ጥያቄ የተነሳ የቅመንትን ታሪክም ከግብፅ ጋር በማያያዝ ግብፃውያን ናቸው ኢትዮጵያዊ አይደለም ብሎ በማጣረስ በህወሀት ስም ይህን ያህል ግፍ እንኳን ሲፈጸምብን ከዚህ ሁለት ሶስት ሳምንት ካልሆነ በስተቀር የሚዲያ ሽፋን እንኳን ሰጠውን አያውቁም። ሰብአዊ እርዳታ እንኳን ክልሎች እርስ በርሳቸው ሲጎዳዱ አስር ሚሊዮን ሀያ ሚሊዮን ሲረዳዱ እናያለን። የቅማንት ህዝብ ግን እስካሁን በአንድ ክልል በኩል አንድ ኩንታል ጥሬ እንኳን የላከለት የለም። በክልል ደረጃ ከመስከረም ወዲህ እንኳን ከመቶ በላይ ቁስለኞች አሉን። በቂ ሕክምና እንኳን አናገኙም። ጎንደር ከተማ ገብተው አይታከሙም። አምቡላንስ ለእኛ አገልግሎት አይሰጥም። ስለዚህ ህወሀት ለእኛ ያገዘችን ነገር የለም። ነገር ግን እንደ ህዝብ የትግራይ ህዝብ እና የቅማንት ህዝብ ወንድማማች ነው። እንደ ማንኛውም ኢትዮጵያዊ ህዝቡን እንወዳለን። ድርጅቱም የትግራይ ህዝብ ድርጅት እንደመሆኑ መጠን እናከብረዋለን። የምንቃወመውም እንደግፈውም ነገር የለም። ይህ ሁሉ የመከላከል አቅማቸው ከየት መጣ ለሚለው ጥያቄ አቶ ይርጋ ተሻገር እግዚአብሔርን ማሰብ ግድ ይላል ብለዋል። የቅማንት ህዝብ ምን ያህል ይህን ያህል ተከላከለ፣ ምንድን ነው አቅማቸው፣ ከምን መጣ የሚለው ነገር አንዳንዴ እግዚአብሔርንም ማሰብ ግድ ይላለኝ። እግዚአብሔር ለድሆች አያግዝም፣ ለተናቁ ሰዎች እግዚአብሔር አያግዝም ብሎ እግዚአብሔርንም መናቅ ነው። ወታደርነት ከአጼ ቴዎድሮስ ጀምሮ ማንም የሚያውቀው ነው። ቴዎድሮስ በዘመነ መሳፍን ኢትዮጵያ በተበታተነችበት ወቅት አጼ ቴዎድሮስ ኢትዮጵያን አንድ አድርጎ አሁን የእኛ የምንላትን ሀገር ያስረከበው የቅማንትን ወታደሮች ይዞና ሱርሙ ራሱ የቅማንት ልጅ በመሆኑ ነው። መናቅም ነው ካልታገዙ በስተቀር አያሸንፉም አይነት ንቀትም ነው ብለን ነው። ምን ወስደውኛል? የህዝባዊ ወያነ ሐርነት ትግራይ ስራ አስፈጻሚ አባል አቶ ጌታቸው ረዳም ህወሀት በግጭቱ እጁ የለበትም ብለዋል። ህወሀት ይህን ችግር የፈጠረ እንዳልሆነ ሰውየውም የሚያውቁት ይመስለኛል። የቅማንትም ህዝብ የአማራም ህዝብ በደንብ ያውቀዋል። ህጻናትና ምስኪን ሴቶችን፣ እናቶችን ተደራጅተህ ለመግደል ለማንበርከክ የሚያደርጉት እንቅስቃሴ ተበዳይ ወገኖች ጥንካሬ ሲከሽፍ ችግሩን ለሶስተኛ ወገን የሚሉት አለ። አንድ ማን እንደሆነ ብዙ ጊዜ አይታወቅም። አንዳንዴ ደግሞ ደፍረው ህወሃት ነው ወይ የሆነ ሀይል ነው ይላሉ። ሲጀመር እንወክሏለን የሚሉት የአማራ ህዝብንም ማይመጥን አካሄድ ነው ብቻ ሳይሆን እጅግ በጣም አሳዛኝም ነው። የቅማንት ህጻናትና ወጣቶችን ገላለሁ ብለ ተደራጅ ተሄደ አልሳካ ሲል አይ የሆነ ነገርም አለ ሌላ ሶስተኛ ወገን ነው የሚል በተደጋጋሚ የሚሰማ ነገር ነው። እንግዲህ በሶስተኛ ነገር የሚሉት ወይ በእነሱ አጠራር ትህነግ የሚሉት ሀይል በዚህ ደረጃ በሩቅ ሆኖ የእነሱን የሽፍታ እንቅስቃሴ ማስቆም ከቻለ ብዙ ጊዜ በተደጋጋሚ እንደሚፎክኑት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው። የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቲሁን መኮንን የግጭቱ መፍትሄ ምን ሊሆን ይችላል ለሚለው ጥያቄ አመለካከታቸውን ገልጸዋል። በህግ አግባብ የተቋቋመ አካል አለ። ጥያቄ ካለው በህግ አግባብ መጠየቅ ይችላል። በጠረት ያዛዝ ወደ ግጭት የሚያመጣ ምን ነገር አለ? ስለዚህ በህግ የተወሰነለት ፍቅር ስልሳ ዘጠኝ ቀበሌ ፍታገተን የሆነ የብሔረሰብ አስተዳደር ዞን አቋቁም ተብሎ በህግ ተደንግጓል እኮ ባለፉት ሁለት ዓመት አስቆጥሯል። ከመንግስት ጋር ይደራደራል፣ ይስማማል። ወደ ህዝብ ምንም ዘመወድ አይፈልጉም። ይህን አቋቁሞ ወደ ስራ መግባት አለበት። ጥያቄ ያለው አካል ካለ ህገ መንግስት አለ እኮ የኢትዮጵያ ህገ መንግስት። ጥያቄ የሚኖርበትም ህገ መንግስት አሁን በህገ መንግስቱ ነው የምንዳኝ ሁላችን። ስለዚህ በህገ መንግስቱ መሰረት ጥያቄውን ማቅረብ ይችላል ማንኛውም ሰው። ጥያቄ አለን የሚል አካል በጉልበት፣ በመሳሪያ፣ በጠመንጃ የሚፈታ ማንኛውም ጥያቄ የለም በአሁኑ ሰዓት። ከዛ ውጭ ግን አላግባብ የራስን ፍላጎትና ጥቅም ስላት ተላላኪ በመሆን ጭምር በህዝብ ላይ በደል አደርሳለሁ ብሎ የሚንቀሳቀስ ቡድን ከዚህ በኋላ በክልል መንግስትም ሆነ በፌደራል መንግስት ተቀባይነት የለውም። የሚቀድመው የህዝብ ደህንነት ነው፣ የሚቀድመው የሀገር ደህንነት ጉዳይ ስለሆነ ተገቢውም እርምጃ ይዞ የመተካከል ስራ ይሰራል። ህጋዊ የሆነ ስርዓት መከተል ያለበት አካል ህጋዊ የሆነ ስርዓት ይከተል የሚል ምክር ነው ያለው። በግሌ አመሰግናል። እነሱም የሚገርመው ልክ እንደዛ ነው የሚሉት። መጀመሪያም እዚህ የሚያደርስ አልነበረም፣ በውይይት ሊፈታ ይችል የነበረ ነው ነው የሚሉት። እንግዲህ እነሱም እና ዝግጁ እንደሆኑ ነው የሚናገሩት። ካሉ ይህን ነገር የሚያቀነቅን ሀይል ጥሪ ቀርቦለታል። ጥያቄ ያለኝ የሚል ካለ ቀርቦ በጠረጴዛው ያቀርተዋየቱ በህጋ በመጠየቅ ይችላል። ከዛ ውጭ ግን በጉልበት መንገድ እየዘጋ በጉልበት የሰውቤት እያቃጠለ በጉልበት የሰው ቤት እየዘረፈ የሚኖር ስልተኛ ቡድን በክልላችንም በአካባቢያችን እንዲኖር አይገባ ነው። ከዚህ በኋላ ኃላፊነትን ስልጣንም ያለው የክልሉ አስተዳደር ስለሆነ ለስለስ ብሎ አንድ መንገድ ለመፍጠር አይቻልም። የክልሉ መንግስት እኮ ለስለስ ብቻ ሳይሆን ከህገ መንግስቱ እልፍ ብሎ እልፍ ብሎ ጭምር መብት እያረጋገጠ ነው ያለው። ላለፉት ዓመታት በጥረት ዘሩ ብዙ ጊዜ ድርድር ተካሂዷል። አራት ጊዜ በዚህ ጽበኛ ኮቢ አራት ጊዜ ምረት ተሰጥቶታል። አራት ጊዜ አራት ጊዜ ታስረው ተፈተው ምህረት ተፈቷቸዋል። በሰላሙ መንገድ ይፈታል ከደራል ይሄን ው የሩቅ ሰው አያውቅ የሚነገረውን ስለሆነ የሚያራግበው ትግስቱም ሲበዛ ሌላ ጥፋት ያስከትላል። እሺ እንግዲህ አቶ ባንቲሁን መኮንን ለሰጡኝ ማብራሪያ በጣም አመሰግናለሁ። አቶ ይርጋ ተሻገር፣ መፍትሄው ምንድን ነው ይላሉ። መፍትሄው አንድና አንድ፣ መጀመሪያውን የቅማንዶስ መሳሪያ ይዞ አልተነሳም። ወደ ትግ ሲገባ ህገ መንግስትና ባንዲራ ይዞ ነው የተነሳው። አሁንም መሳሪያችን ህገ መንግስት ነው ይሁንና ራስን ለመከላከል ግን ይሄ ተፈጥሯዊ ህግም ስለሆነ ማንኛውም ፍጡር ራሱን ይከላከላል። እንኳን ሰው ነውና እንስሳት ከአቅም በላይ የሆነ ጥቃት ሲደርስባቸው ይሄ አቅማቸውን ይፈናጠራሉና እንደዚህ አይነት መከላከል አድርገናል። በአማራ ክልል መንግስት ግን ያለ የሌላ አቅሙን ተጠቅሞ ጦር እያዘመተብን ያለ መፍትሄው ጦር መሳሪያን ጥሎ እስክሪብቶ ማንሳት ነው። እንደሚታወቀው የዶክተር አብይ መንግስትም በተለያዩ አለማት ጦር መሳሪያ ይዘው ነፍጥ አንግተው ይታገሉ የነበሩ ድርጅቶችን በሙሉ ወደ ሀገር ቤት ገብተው መሳሪያቸውን ጥለው እስክሪብቶ እንዲያነሱ ፈቅደዋል ዶክተር አብይ። ነገር ግን እኛ ደግሞ በተቃራኒው ህገ መንግስት ይዘን ባንዲራ ይዘን ስንታገል የነበርን ሰዎች ገፍተው ወደ ጫካ የወጡ ህዝብ የወከላቸው የአስተባባሪ ኮሚቴዎች አሉ። በጣም በገፍ በጎንደር ማረሚያ ቤት ታጭቀው የሚገኙ የታሰሩ ሰዎች አሉ። በየቦታው ኢሰብዓዊ ድርጊት የሚፈጸምባቸው ታፍነ የተወሰዱ ሰዎች አሉ። እነዚህ ሰዎች ተፈትተው የወጡት ወደ ቤታቸው ገብተው በክብ ጠረጴዛ ዙሪያ ተወያይተን ህገ መንግስቱ እንደሚፈቅደው የራስን ዕድል በራስ የመወሰድና ራስን በራስ የማስተዳደር መብት ተረጋግጦልን ሌላ ሀገር እንደምንገነጠል አድርገው ከእንደሚያስወሩት ሳይሆን በአማራ ብሔራዊ ክልላዊ መንግስት ስር ሚዛናዊ ውክልና፣ ኑሮን፣ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ተጠቃሚነታችን እንዲረጋገጥ ብቻ ነው የምንፈልገው። መፍትሄው በክብ ጠረጴዛ ዙሪያ ነገሮችን በውይይት መፍታት ነው። የሀይል ሚዛን የትም አያደርስም። ይህ ሁሉ መስዋዕትነት ከመክፈላችን በፊት መወያየት እንችል ነበር። አሁንም መፍትሄው መወያየት ብቻ ነው። በቅማንት ዲሞክራሲያዊ ፓርቲ ስም አመሰግናለሁ። እሺ። እንግዲህ አቶ ይርጋ ተሻገር ለሰጡኝ ማብራሪያ በጣም አመሰግናለሁ። እሺ፣ እኔም አመሰግናለሁ።